መጽሐፈ ኢዮብ ምዕራፍ ሰላሳ ሶስት ነገር ግን ኢዮብ ሆይ ንግግሬን እንድትሰማ ቃሌንም ሁሉ እንድታደምጥ እለምንሃለሁ። እነሆ አፌን ከፍቻለሁ አንደበቴም በትናጋዬ ተናግሮአል። ቃሌ የልቤን ቅንነት ያወጣል፣ ከንፈሮቼም የሚያውቁትን በቅንነት ይናገራሉ። የእግዚአብሔር መንፈስ ፈጠረኝ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ። ይቻልህ እንደሆነ መልስልኝ ቃልህንም አዘጋጅተህ በፊቴ ቁም። እነሆ በእግዚአብሔር ፊት እኔ እንደ አንተ ነኝ፣ እኔ ደግሞ ከጭቃ የተፈጠርሁ ነኝ። እነሆ ግርማዬ አታስፈራህም፣ እጄም አትከብድብህም። በጆሮዬ ተናግረሃል፣ የቃልህንም ድምፅ ሰምቻለሁ። እንዲሁም ብለሃል እኔ ያለ መተላለፍ ንጹሕ ነኝ ያለ ነውር ነኝ ኀጢአትም የለብኝም እነሆ ምክንያት አግኝቶብኛል እንደ ጠላቱም ቈጥሮኛል እግሬን በግንድ አጣበቀ መንገዴንም ሁሉ ተመለከተ እነሆ አንተ በዚህ ጻድቅ አይደለህም እግዚአብሔር ከሰው ይበልጣል ብዬ እመልስልሃለሁ አንተ ለቃሌ ሁሉ አይመልስልኝም ብላህ ስለ ምን ከእርሱ ጋር ትከራከራለህ እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውልም። በሕልም በሌሊት ራእይ፣ አፍላ እንቅልፍ በሰዎች ላይ ሲወድቅ በአልጋ ላይ ተኝተው ሳሉ በዚያን ጊዜ የሰዎችን ጆሮ ይከፍታል፣ በተግሳሱም ያስደነግጣቸዋል። ሰውን ከክፉ ሥራው ይመልሰው ዘንድ ከሰው ትዕቢትን ይሰውር ዘንድ ነፍሱን ከጉድጓድ በሰይፍም እንዳይጠፋ ሕይወቱን ይጠብቃል። ደግሞ በአልጋ ላይ በደዌ ይገሥጸዋል፣ አጥንቱንም ሁሉ ያደነዝዛል። ሕይወትም እንጀራን ነፍሱም ጣፋጭ መብልን ትጠላለች። ሥጋም እስከማይታይ ድረስ ይሰለስላል፣ ተሸፍኖ የነበረውም አጥንት ይገለጣል። ነፍሱ ወደ ጒድጓድ ሕይወቱም ወደሚገድሉ አትቀርባለች። የቀናውን መንገድ ለሰው ያስታውቀው ዘንድ ከሺህ አንድ ሆኖ የሚተረጉም መልአክ ቢገኝለት እየራራለት ቤዛ አግኝቻለሁና ወደ ጉድጓድ እንዳይወርድ አድነው ቢለው ሥጋው እንደ ሕፃን ሥጋ ይለመልማል፣ ወደ ግብዝናውም ዘመን ይመለሳል። ወደ እግዚአብሔር ይጸልያል፣ እርሱም ሞገስን ይሰጠዋል፣ ፊቱንም በደስታ ያሳየዋል፣ ለሰውም ጽድቁን ይመልስለታል። እርሱም በሰው ፊት እየዘመረ እኔ በድያለሁ ቅኑንም አጣም ያለው። የሚገባኝንም ብድራት አልተቀበልሁም ነፍሴ ወደ ጒድጓድ እንዳትወርድ አድኗታል። ሕይወቴም ብርሃንን ታያለች ይላል እግዚአብሔር። ይህን ሁሉ ሁለት ጊዜና ሦስት ጊዜ ከሰው ጋር ያደርጋል። ይህም ነፍሱን ከጒድጓድ ይመልስ ዘንድ በሕያዋንም ብርሃን ያበራ ዘንድ ነው። ኢዮብ ሆይ አድምጥ፣ እኔንም ስማ፣ ዝም በል እኔም እናገራለሁ። ነገር ቢኖርህ መልስልኝ ትጸድቅ ዘንድ እወዳለሁና ተናገር፣ ያለዚያም እኔን ስማ ዝም በል እኔም ጥበብን አስተምርሃለሁ።